ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪ መሰናዶ ጀምሯል። የጀመርነው ነው ቶኒቶኒ ላይ ነበረ ዱሪን ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመርነው። ግን ከዛ በፊት ቀኔና አራት አምስት ወደሽ የጀመር ነው ፕሮግራሙን ከዛ በፊት ኢንዲቪዥዋሊ እረዳ ነበር ተማሪዎች ወጣቶች ለወጣቶች የሚረዳዱበት አንድ ቡድን ነው። በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ይዘናል። የደንገረመው የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስናው አብረናችንን፣ ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለሁ። ሙስሊሞች የረመዳንን ጾም በጋራ በማፍጠር ላይ ይገኛሉ። በርካታ ቁጥር ያላቸው ኢትዮጵያውያን ሙስሊሞች በዚህ በረመዳን ቅዱስ ወር ላይ አመታዊ የታላቁን የጎዳና ላይ ኢፍጣር በጋራ ለማክበር አዲስ አበባ ላይ ተሰባስበዋል። ቅድመ ዝግጅቱ እንግዲህ እስከ ረቡዕ ድረስ የሚቆይ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው የሚቀደሱትን ምግብ በማፍጠር የረመዳንን በጋራ መንፈስ ያከብራሉ። በዚህ ዙሪያ የተጠናቀረውን ዘገባ ደረጀ ደስታ ያቀርብልናል። ቅድመ ዝግጅቱ እስካለፈው ረቡዕ ድረስ ሲካሄድ የቆየ ሲሆን የማህበረሰቡ አባላት አመሻሹ ላይ አብረው በተቋደሱበት ምግብ በማፍጠር የረመዳንን የጋራ መንፈስ አክብረዋል። በመላው ዓለም የሚገኙ ሙስሊሞች ቅዱሱን ወር ከንጋት እስከ ምሽት በስግደት በጾምና በምጽዋት እያከበሩት ነው። የጅምላ ኢፍጣር አዘጋጆች ባለፉ አራት ዓመታት የዝግጅቱ ተወዳጅነት እያደገ መምጣቱን በማሳየት ከፍተኛ ተሳትፎ እንደሚያደርጉ ገምተዋል። የ17 ዓመቷ ተሳታፊና ፈቃድ አስተባባሪ ሂክማ ሳኒ ስለ መረዳዳት አስፈላጊነት አጽንኦት ሰጥታለች። ያው ሙስሊም እንደመሆናችን መጠን መረዳዳት አለብን አይደለም እና የተቸገሩ ወንድሞቻችን እህቶቻችንን፣ ሁሉንም እናት አባቶቻችንን በመርዳት ረመዳናችን እንድናከብር ትንሽ ቀን ይቀረን እና ኢዳችንን በሰላም በደስታ እንድናሳልፍ የተቸገሩትን እንርዳ። የታላቁ የጎዳና ይፍጣር ትክክለኛ ቀን የሚወሰነው በቅርቡ በታየችው ጨረቃ እይታ ወይም የጨረቃ ውደት መሰረት ነው፣ ግን ብዙውን ጊዜ በተቀደሰው ወር አስራ ሰባተኛው ቀን ላይ ይሆናል። ይህ የተለየ ቀን ለኢትዮጵያውያን ሙስሊሞች ልዩ ትርጉም ያለው ነው ይላሉ የእስልምና ምሁርና የታላቁ ጎዳና ይፍጣር አስተባባሪ አቡበከር አህመድ ነቢዩ መሐመድና ተከታዮቻቸው በበድር ጦርነት ድል የተቀዳጁበት ሰባተኛው መቶ ክፍለ ዘመን መሆኑን በመጥቀስ ይህ ወር ከአድዋ ነፃነት ጋር የተገናኘ መሆኑን ያብራራሉ። ረመዳን 17 በታሪካዊ የኢትዮጵያ የአድዋ ድል የጥቁሮች ነፃነት፣ የጥቁሮች አርማ የሆነው የአድዋ ድል ሲነሳ አንዱኛ የምናስታውሰው ረመዳን ነው። እንግዲህ ታሪኩን መለስ ብላችሁ ካላንድ ነሱት ስትቆጥሩት የአድዋ ድል የተደረገበት ዕለት ረመዳን 16 ወይም 17 ነው። የኢትዮጵያ ሙስሊሞች የሀገራቸውን ነጻነት ክብር ለመጠበቅ ጾመኛ ሁነው ሌላ ኃላፊነቶችን የተወጡበት ታሪካዊ ዕለት ነው። የጅምላ ይፍጣር ለተሳታፊዎች እንደ እንጀራ፣ ዳቦ፣ ወጥና አትክልት ያሉ የኢትዮጵያውያን ባህላዊ ምግቦችን ያካተተ ምግብ በጋራ የሚቋደሱበት በመሆኑ የጋራ ልምድ ይሰጣል። ተሳታፊዎቹ ምግብን፣ ጸሎቶችና ውይይትን ለመካፈል በአንድነት ይሰባሰባሉ። ለአንዳንዶቹ ታላቁ የጎዳና ላይ ኢፍጣር የሃይማኖቶች ስምምነት ምልክት ነው። ይህም የኢትዮጵያን በሙስሊሞችና በክርስቲያኖች መካከል ያለውን አብሮ የመኖር ታሪክ የሚያንጸባርቅ ነው። የሁለት ልጆች አባት የሆነው ጋዜጠኛ ፉአድ ሙህዲን በዓመታዊ የፍጣር ዝግጅት ላይ አራት ጊዜ ተገኝተዋል። ከዓመት ዓመት የነበረው ሰላማዊ ድባብ ሙዝሊሙ ማህበረሰብ ለሰላም ያለውን ፍቅር ያሳያል ይላል። ይሄ ሁሉ ማህበረሰብ እንግዲህ እንደምታየው እዚህ ቦታ ላይ ታድሞ ለተከታታይ አራት ጊዜያት ምንም አይነት ረብሻ ሳይፈጠር፣ ምንም አይነት ኮሽታ ሳይኖር በሰላም ወደ ቤቱ እየተመለሰ ነው የሚገኘውና አንድ ኢስላም ሰላም መሆኑን የኢትዮጵያ ሙስሊሞች ለሰላም ምን ያክል ቦታ እንዳላቸው እና ሰላምን ለማስከበር ራሱን ችሎ የሰላም አምባሳደር መሆን የሚችል ማንነት እስልምና ውስጥ እንዳለ ሁሉ ማሳያ የሚሆን ነው። በዝግጅቱ ላይ ታዋቂ ሰዎች፣ የመንግሥት ባለሥልጣናት፣ የሃይማኖት አባቶች እና ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሰዎች ተገኝተዋል። የቀደመው ዘገባ የአሶሺየትድ ፕሬስ ነው። የትግራይና የአማራ ክልሎች በሚያጎራብቱ አካባቢዎች ላይ የታየ ያለ የጸጥታ ችግር እንዳሳሰባቸው የኮረም ከተማ ነዋሪዎች በቅርቡ ከሰሞኑ ባደረጉት ሰልፍ ላይ መግለጻቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። ነዋሪዎቹ እሁድ ዕለት ባደረጉት ሰላማዊ ሰልፍ በጸጥታ ችግሩ የከፋ ሰብአዊና ቁሳዊ ጉዳት ከመድረሱ በፊት የፌዴራል መንግስቱ መፍትሄ እንዲያፈላልግም ጠይቋል። መስፍን አራጌ ዘገባ አለው። የማንነት ጥያቄ ከሚነሳባቸውና የፌዴራል መንግስቱ አከራካሪ ከሚላቸው አካባቢዎች አንዱ በሆነው ኮረም ከተማ ትናንት እሁድ መጋቢት 22 ቀን 2016 ዓ ም የተካሄደው ሰላማዊ ሰልፍ ተሳታፊዎች የትግራይና የአማራ ክልሎች የይገባኛል ጥያቄ በሚያነሱባቸው የራያ ላማጣና ኦፍላ ወረዳዎች የሚስተዋለው የጸጥታ ችግር እንደሚያሳስባቸው ገልጸው ሰላማዊ ሰልፍ ማድረጋቸውን ነዋሪዎቹ ለአሜሪካ ድምፅ ገልጸዋል። ኤፍሬም ኃይሉ የተባሉ የሰላማዊ ሰልፉ ተሳታፊ በስልክ ለአሜሪካ ድምፅ እንደተናገሩት በሁለቱ ክልሎች አዋሳኞች ወረዳዎች አካባቢ ለሌላ ዙር ጦርነት የሚደረጉ እንቅስቃሴዎች መኖራቸውን ጠቁመው የፌዴራል መንግስቱ እንዲያስቆም ጠይቀዋል። የትግራይ ሕዝብ ወክል ሕዝባችን ጎረቤታችን ነው። ሆኖም ግን ትንኮሳውን አሁን በቅርብ ላይ ትንኮሳ ስላደረጉ ይህ ትንኮሳ እንዲቆም ነው እያስተላለፍን ያለው መልክ። አሁን በራያ አካባቢ ላይ ጀምረዋል። በራያ አለማጣ፣ እዛ አካባቢ ከተወሰኑ በፊት አሁንም ያው በዛ አካባቢ ስላሉ ይሄ ነው እንግዲህ እኛ ይሄ ነገር እይቆም ያለ ምክንያቱም ለዳግማ ለዳግም አራተኛ ጦርነት ይብቃን። ስለዚህ መንግስት ባዘጋጀው በሪፈረንደም እስካለን ድረስ ያን አምነን ተቀብለናል። ስለዚህ የመጨረሻው አማራጭ ሪፈረንደም ስለሆነ ያን ለተግባር ሊውልን ነው የምንፈልገው እኛ ራያ በእኛ በኩል በአንድ በኩል ስለሚያገናኘው በወፍላ ዙሪያ አካባቢ ማለት ነው። በዛ አካባቢ ስለሚያገናኘው እኛም ባለው ሁኔታ አንዳንድ ነገሮች ስላየን ነው ይሄን ለሚመለከተው አካል አመልክተናል። ለደህንነታቸው በመስጋት ስማቸውን እንዲገለጽ ያልፈለጉ በኮረም ከተማ የሚኖሩ የመንግስት ሰራተኛና የሰላማዊ ሰልፉ ተሳታፊም ሲቪሎች ለአራተኛ ጊዜ እንዳይቀሰቀስ በሚሰጉ ጦርነት ሰለባ እንዳይሆኑ መንግስት ጥበቃ ሊያደርግ ይገባዋል ብለዋል። ጦርነቱ እንዲቆምልን ትናንትና በሰልፍ የተጠየቀው ባለፈው በኢኮኖሚ በማህበራዊ ህይወት አስከፊ የሆነ ነገር ስለደረሰ ወደ ጃራ ብቻ ሰላሳ ሁለት ሺ ህዝብ ተፈናቅሎ ስለነበረ በብዙ ሰዎች ደግሞ የሞቱ የቆሰሉ ቤት ንብረቱ የተዘረፈ ስለነበረ አሁን ይህ ነገር እንዳይደገም ፌዴራል መንግስት እንዲያስቆምልን እያልን ነው የጮኸነውና የተኩስ ልውውጥ ነበረ። ዛሬ ከኮረም በስድስት ኪሎ ሜትር ርቀት ላይ የሚገኝ የአድጎሎ ቀበሌ ተራራው ላይ ልዩ ስሙ አደነባ የሚባል ቦታ ላይ ዛች ቦታ ላይ ለአምስት ሰዓት አስር ጉዳይ እየጀመረ እስከ ስድስት ሰዓት አካባቢ ድረስ መምህር አምሳሉ ታደሰ የተባሉ ሌላው ሰላማዊ ሰልፉ ተሳታፊ በበኩላቸው ከቅርብ ጊዜያት ወዲህ በአጎራባቾቹ የራያ አላማጣና የወፍላ ወረዳዎች አካባቢ የሚስተዋለው ውጥረት የፕሪቶሪያውን ግጭትን በዘላቂነት የማስቆም የሰላም ስምምነት መርህ እንደሚቃረን ገልጸዋል። የፌዴራል መንግስት ትኩረት አድርጎ እኛ ይሆናል እንዲ አይነት በሶስት አመት ውስጥ በችግር ያለን ማህበረሰብ እኛ የምንፈልገው ሰላምን ነው። ጦርነት አንፈልግም። ስለዚህ ከፌዴራል መንግስት እንዲ አይነት ሁለቱም ክልሎች አንዱ ሌላውን በሚወቅስና በጸብጫሪነት በሚከስ መግለጫ መመላለሳቸውን ተከትሎ በአዋሳኝ አካባቢዎች ላይ ብርቱ የደህንነት ስጋት መስተዋሉን የአሜሪካ ድምፅ የወረዳዎቹን የመረጃ ምንጮች ዋቢ አድርጎ መዘገቡ ይታወሳል። የትግራይ ክልል ጊዜ አስተዳደር መንግስት ኮሚኒኬሽን ጽፈት ቤት ኃላፊ ረዳኢ ሀለፎም ከአሜሪካ ድምፅ ጋር በነበራቸው ቆይታ ከትግራይ ክልል የመጡት ታጣቂዎች ወደ ራያ አላማጣ ወረዳ አልፈው ወረራ ፈጽመዋል፣ አንድ ቀበሌም ተቆጣጥረዋል የሚለውን የወረዳ አስተዳደሩን ክስ ማስተባበላቸው ይታወሳል። ኃላፊው በትግራይ ክልል ላይ ተቀምጦ አካባቢያችን ላይ ወረራ ተፈጸመ ማለት ትርጉም የለውም ነበር ያሉት። በአንጻሩ የአላማጣ ከተማ ጊዜ አስተዳደር ከንቲባ ኃይሉ አበራ አካባቢው ህወሀት የህዝቡን ይሁንታ ሳይጠይቅ ህገ መንግስቱ ከመጽደቁ በፊት በኃይል የከለለው የማንነትና የወሰን ጥያቄዎች ሲነሱበት የነበረ ነው ሲሉ ይከራከራሉ። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመሰራት ላይ እንደሚገኝ መንግስት በቅርቡ አስታውቆ ነበር። ከትግራይ ክልል የህብረተሰብ ክፍል ተወካዮች ጋር በቅርቡ በጽፈት ቤታቸው የተወያዩት ጠቅላይ ሚኒስትር አብይ አህመድ አከራካሪ ሲሉ በጠሯቸው ቦታዎች ላይ የጸጥታ ኃይሎች ብቻ እንደሚሰፍሩ ገልጸው ነበር። በትላንቱ የኮረም ከተማ ሰላማዊ ሰልፍ አካባቢው ከሶስት ዓመት በላይ ያለ በጀት ማግኘቱን ያስታወሱት ተሳታፊዎቹ አካባቢው በጀት እንዲለቀቅለት እንዲሁም የማንነትና ራስን በራስ የማስተዳደር መብቱ በህዝበ ውሳኔ እንዲረጋገጥለት ጠይቀዋል። የማንነትና የወሰን ጥያቄ አለ ተብሎ ለተቀመጠው ለራያ እና ለወልቃይት ህዝብ ሶስት አመት ያለ በጀት ያስቀመጠው ይሄን በፍጥነት መፍትሄ እንዲያደርግልን። ከአስራ ሰባት ወር እስከ ሀያ አምስት ወር ድረስ ያለ ደሞዝ የተቀመጠ የመንግስት ሰራተኛ አለ። መሰረተ ልማት የሚባል ነገር የለም። በዚሁ ምክንያት የማንነት እና የወሰን ጥያቄው በፍጥነት መልስ እንዲያገኝ። ማንነታችን በተፈጥሮ ያገኘነው ሀብት እንጂ በሰዎች በጎ ፍቃድ ያገኘነው ነው ጸጋ አይደለም። የወሰን ይገባኛልና የማንነት ጥያቄ የሚነሳባቸውን አካባቢዎች በህገ መንግስቱ መሰረት በዘላቂነት ህልባት ለመስጠት በብሔራዊ ደረጃ የተቋቋመው ኮሚቴ በቅርቡ ባደረገው የስራ አፈጻጸም ግምገማ የአካባቢዎቹን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ለመፍታት መግባባት ላይ እንደተደረሰ አስታ ታውቆ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ አስከትለን የምናልፈው እንግዲህ ዘለግ ወዳለ ዘገባ ነው። እኛ ለእኛ የከፍተኛ ትምህርት ተቋማትን ለመቀላቀል ሕልም ያላቸው ትውልድ ኢትዮጵያውያን ለማገዝ የቆመ የወጣቶች አገልግሎት ነው። እስካሁን ድረስም ከ150 በላይ ተማሪዎችን በአስፈላጊ ምክሮችና አጋዥ ስልጠናዎች ካለሙበት እንዲደርሱ ያገዘው አገልግሎት የተመሰረተው የከፍተኛ ትምህርት እድል ውጣ ውረዶችን ለማቅለል ባለሙ ወጣት ትውልድ ኢትዮጵያውያን ነው። ሀብታሙ ስዩም በእንግሊዝኛው ኤል መንተርስ የተሰኘውን መርሃ ግብር ተጠቃሚዎች ለውይይት ጋብዛል። ወደ ውይይቱ ነው የምናልፈው። እኔ አማኔ ላይ ባለው አንዱ የፕሮግራም መስራች እና በአሁኑ ሰዓት ደግሞ የፕሮግራም ኮኦርዲኔተር ነኝ። ከዩኒቨርሲቲ ሮክስተር ቶኮኒ የተመረኩት በአሁን ሰዓት ደግሞ ማስተር ሴን እየሰራ ያገኛለው። ወደፊት ጎሌት ሜዲካል ስኮል የሚሄድ ማሳለው። አንቲ ተመስገን ይባላለሁ። ሌሊ ውስጥ የኤቦርድ አባል ነኝ። ከጀመርኩ ሶስት ዓመት ሆኖኛል። በአሁን ሰዓት ኒትሪሽንስት ነኝ። ዊክ ውስጥ ሰራለው እና ማስተር ሲን በህልዝ ፕሮሞሽን ማኔጅመንት ተመሪ ያለው ሰላም፣ ኤሎን አስመሮ ይባላለሁ። በአሁኑ ሰዓት የሁለተኛ ዓመት የባዮሎጂና ባዮኬሚስትሪ ተማሪ ነኝ። አዲያ ዩኒቨርሲቲ በ2022 ተመራቂ ነበርኩ። ከሃይ ስኩል የኢያሊ መንቲ ነበርኩኝ። በአሁኑም ዓመት ተመለሽ ምትር አደርጋለሁ። ይህንን እኛ ለእኛ የተባለውን አገልግሎት መርሃ ግብር ለመጀመር የገፋፏችሁ ምክንያቶች ምን ነበሩ? ኤሊን፣ የጀመርነው 2020 ላይ ነበረ። ዱሪንግ ፓንደሚክ ሁሉም ነገር በተዘጋበት ጊዜ ነበር የጀመር ነው። ግን ከዛ በፊት እኔና አራት አምስት ወደሽ ሆነ የጀመር ነው ፕሮግራሙን። ከዛ በፊት ኢንዲቪዋ እንረዳ ነበር ተማሪዎች ኮሌጅ የገባን በኋላ ኢንዲቪዋ ሴማ መጽሐፍ እንዳለባቸው ስኮላርሽፕን አፕላይ ማድረግ እንዳለባቸው እንረዳቸው ነበር። የዛን ፓንደሚክ ላይ ሁሉም ነገር ሲዘጋ ለምን አንድ ላይ ለሰመር ብቻ ለምን አንረዳቸውም? የተወሰነ ወርክሾፖች ኦርጋናይዝ አድርገን እንርዳ ብለን ነበር የጀመርነው። በዛ ሰዓት ስንጀምረው በጣም ብዙ ሰው አፕላይ ያደረገ ብዙ ሎካል ስንነግራቸው ያ ኤቨሪበዲ ስ ሃፒ ን ኢንትረስትድ ቱ ቢ ፓርት ኦፍ ፕሮግራም። በዛ ሰዓት እንደዛ ሲሆን፣ ለምን እንደዚህ ከሆነ ለምን አንቀጥልም ይሄን ፕሮግራም ከዚህም በተረፈ አመቱን ሙሉ እርዳታውን እንቀጥል እና የት እንደሚደርስ እኒ ብለን ነበር የጀመር ነው አሁን ከዛ ጀምረ ነው ስንተኛ ዓመታችን ወደ አራተኛ ዓመታችን እንገኛለን። የጀመርንበት ምክንያትም ቢካዝ ሁላችንም የመጀመር ፈርስት ጀኔሬሽን ስቱደንቶች ነ እኔም የመጣሁት እዚህ ሃይ ስኩል ነበረ እና ሃይ ስኩል ትራንዚሽን በጣም ይከብዳል። ዋን ላንጉጅ ባሬር አለ፣ ካልቸር ሾክ አለ። አካዳሚክ ላይ ራሱ ትራንዚሽን በጣም የተለየ ነው ከኢትዮጵያ ስለዚህ እሱን ስሙዝ ስማች ስፋስብን ለማድረግ ነበር ሀሳባችን። በከፍተኛ ትምህርት ውስጥ ማለፍ ለትልቅ ስኬትና ለትልቅ ውጤት እንደሚያበቃ ሲነገር እንሰማለን። ሂደቱ የራሱ የሆኑ ውጣ ውረዶች እንዳሉ ይሰማል። ከሁለተኛ ደረጃ ትምህርት ወደ ከፍተኛ ትምህርት፣ ወደ ዩኒቨርሲቲ፣ ወደ ኮሌጅ መሄድ የሚፈልጉ ሰዎች የሚገጥሟቸው ችግሮች ምንድን ናቸው? እስቲ ከልምዳችሁ ንገሩኝ። አመንቲ ወደ አንችል መለስ። ያው በመጀመሪያ ፕሮሰሱ ምን እንደሆነ አለማወቅ ነው። ወይም ደግሞ ከየት እንጀምር የሚለውን ነገር አለማወቅ ነው። ምክንያቱም የመጀመሪያ ስትሆን እስፔሻሊ ላይክ ፋሚሊ ውስጥ አን የመጀመሪያ ከሆን እዚህ ሀገር ኮሌጅ ለመሄድ ፕሮሰስ የምትጀምረው ምን ማድረግ አለብን፣ ከየት መጀመር አለብን፣ የት ኮሌጆች አፕላይ ማድረግ አለብኝ የሚሉት ከዛ ደግሞ ኮሌጅ አፕሊኬሽን ስናነሳ ደግሞ በውስጡ ብዙ ብዙ እንትን የሚሉ ነገሮች አሉ። ኤሴ መጻፍ አለ፣ አስተማሪዎችን ሪኮሜንዴሽን መጠየቅ አለ። ሰው እነዚህ እነዚህን ነገሮች ከየት ጀምር የት ላድርገው የሚለው ቻሌንጂንግ ይሆናል። አለማወቁ ማለት ነው። ለዛ ነው እኛም በዚህ ልጆችን ጋይድ ለማድረግ ስፔሻሊ ከሃይስኩል ከዘጠነኛ ክፍል ጀምሮ ስለሆኑ ልጆች ያሉን አብረውን ሊቆዩና አስራ ሁለተኛ ክፍል ላይ ሲደርሱ ፕሮሰሱን ሊጀምሩ ሲሉ ዋን ቱ ዋን ደግሞ ወርክሾፖችንም በማዘጋጀት በዛ ስቴፕ ለመርዳት ነው ሞክረው እንግዲህ እናንተ በዘረጋችሁት መርሃ ግብር ውስጥ በርካታ ተማሪዎች ተጠቃሚ እንደሆኑ በከፍተኛ ትምህርት ተቋማት ውስጥ እንደሚገኙም ሰምተናል። ከነዛ መካከል እንግዲህ አንዷ ዛሬ አብራን አለች። ኤሎን እኛ ለእኛ በዘረጋቸው ተግባራት ውስጥ በመታቀፍሽ ምን አተረፍሽ? በምን ደረጃ ተጠቃሚ ሆንሽ? በብዙ ተጠቃሚ ያለው ለእኛ ፕሮግራም ብዙ ልቤ ውስጥ ከፍተኛ ቦታ ያለው ድርጅት ነው። አማንን ፐርሰናሊ ነበር የምንታወቀው ሃይስኩል ከመግባት በፊት እሱ ነው ኢንቫይት አድርጎኝ መንቲ የሆንኩት ከዛ ከአመንቲ ጋር በማቺንግ ፕሮሴስ ውስጥ በሜጀር ወይ በኢንትረስት አንላይን የምታደረገው ሰው ጋ ነው አብረን የምንመደበው። ከአመንቲ ጋ ተመሳሳይ የሳይንስና የህልዝ ኢንትረስት ስለነበረን አብረን መንቶር የሆነች በጣም ከሚከብዳቸው ከሚከብዱት ነገር ስለ አስራሁለተኛ ክፍል ኮሌጅ አፕሊኬሽን ፕሮሰስ ይሄ የብቸኝነት ስሜት ነው። እኔ ብቻ ነኝ ይህንን አፕሊኬሽን የምፈጽመው አስተያየት የሚሰጠኝ ሰው ላይ ኖር ይችላል፣ የሚያግዘኝ ጥያቄ ሲኖረኝ ይረዳኛል ብዬ ማሰብ ሰው ላይ ኖር ይችላል። እና ኤሴም በመጻፍ በሆነ ብዙ ኤሴዎች ይጠይቃል ወይ ስኮላርሽፕ ቢሆንም የክላስ የትምህርት ቤቶች አፕሊኬሽን ቢሆንም ብዙ ጽሑፍ ይጠይቃል። በእሱ በጣም ፊድባክ በመስጠት በማሻሻል አግዛኛለች። አመንቲ ሌላው ደግሞ ወርክሾፖች በዚህ ፕሮግራም በሚደረጉት ስለ ተለያዩ ስኮለርሽፕ ኦፖርቹኒቲዎች ወይም እንዴት ረዚሜ ኤዲት ማድረግ እንደሚቻል በጣም ረቶኛል። ሶስተኛው ደግሞ አንዳንድ የኦፖርቹኒቲዎች ኢንተርንሽፕ ሊሆን ይችላሉ። አንድ በአስራተኛ ክፍል ያለው የኢንተርንሽፕ ኢንተርን አርጌ ነበረና እንዴት ለዛ ሮል አፕላይ ማድረግ እንደምችል እና ረዝሜን እንዴት እንደማዘጋጅ በጣም ረተው ነበረ። አይ ቲንክ አብዛኛው ክፍተቱ የሚፈጠረው የሚመስለኝ ብቃት ሊኖር ይችላል፣ ፍላጎቶች ሊኖር ይችላል፣ ግን እዛ ቦታ ላይ ለመድረስ ያሉትን እሴዎች መጻፍ ወይም ረዝሜን ማስተካከል ሊረደኛል ብዬ ማሰቡ ሰው አልነበረም እና አንድ መጨመር ንፈልገው ደግሞ የሚያስፈራም ጊዜ ነው ፊውቸርህ የትም የት እንደመማር ወይ የት እንደሚሄድ ከአንድ ዓመት በኋላ የማታውቅበት ጊዜ ነው። የዛን ጊዜ አብሮ ቆሞ አይ ትችላለህ፣ አንተም ሊሳካል ይችላል ብሎ ኢንካሬጅ የሚያደርግ ሰው በጣም ኢንቫሊዌብል ነው በዛን ሰዓት። አማኔል ወደ አንተ ልመለስ። ይህንን በማድረግ ሂደት ውስጥ ፈተና ጥለውብን ነበረ ግን ተወጥናችኋል የምትሏቸው አሁንም የሚገጥሟቸውም ካሉ ልታነሳቸው ችላለ አባቱ ፈተናዎችና ተግዳሮቶች ምን ነበሩ? አንድ ቻሌንጅ ያጋጠመን እስከ ዛሬ ብዬ ማስበው ሁላችንም የራችን ታይም ኮሚትመንት ያስፈልጋል። እሱን ታይም ከኑሯችን እስከ ሁላችን ቢዚ ላይፍ አለን። እኔ ፎር ኤግዛምፕል ነው ማስተር ፕሮግራም ውስጥ ነኝ። ስኩል ነበረች ነው ሁላችንም ዴዲኬት ታይም ስለምናደረግ ከዛ ወተን ለዚህ ፕሮግራም ታይም ዴዲኬት ማድረግ አንዱ እሱ ይከባድ ነው። ከዛ በተረፈ ደግሞ አንድ ነገር ችግር ብሎ የሚያጋጥም እነዚህ ላይ ተማሪዎች ከመጡ በኋላ ኢንተረስቶ ነው ይመጣሉ፣ ግን ፕሮግራሙ ሰጋቡ በኋላ ይህንግናርግ ስላቸው ኢምፖርታንሱን አያዩትም። ያንግ ስለሆኑ ሜንቶርሺፕ እዚህ ሲመጣ በጣም አጋጥሞኝ ነበር። አደናነ ሀው ቱ ናቪጌት ዘ ሲስተም ምን ክላስ እንዳለብኝ አላቅም ነበረ ኮሌጅ አፕሊኬሽን ሲስተም ኢት ዋዝ ዘ ፈርስት ዋን እንግሊዝኛ በዛቱላ አልችልም ነበረ እና የተወሰኑ ሰዎች ባይኖሩ ኖሮ አሁን ለምደረስኩበት ቦታ መድረስ አልችልም ነበር። ስለዚህ ለተማሪዎች ያንግ ሆነው ያንን ኢምፖርታንስ ኦፍ ይንን ጋይደንስ አለማወቃቸው አንድ ሱ ነው ችግር ብዬ የማስበው አክቲቭ አይሆንም። ኢምፖርታንስ ኦፍ ቻሌንጂንግ ክላስ ለምንድን ነው የምወስደው ቀላል ክላስ እያለ ብለው ነው እንደዚያ ብሎ ሊያስባሉ ይችላሉ። ግን ራሳቸውን ቻሌንጅ ባደረገው ጊዜ ወደ ኮሌጅ ትራንዚሽናቸው በጣም ያቀልላቸዋል። ዩዥዋሊ ጎላችን እኛ ላይክ ተማሪዎችን የሚችሉት ደረጃ ላይ እንዲደርሱ ነው። ተዋፕናች ዩኒቨርሲቲ እንዲገቡ ነው የምንፈልገው እና እዛ ደግሞ ገብተው እንዲወጡ የምንፈልጋለን። መግባት ብቻ ሳይሆን እዛም ኮሌጅ ትራንዚሽኑን ኦቨርካም አድርገው ሌሎች ቻሌንጅ የሚጠቱም ኦቨርካም አድርገው እንዲወጡ ነው የምንፈልገው እና ለዛ መሰረት ለመጣል አሁን እዚህ ሃይ ስኩል ላይ ያሉ ራሳቸውን ቻሌንጅ ማድረግ አለባቸው፣ ኢንቮልቭ ማድረግ አለባቸው። ሰው ኦልሬዲ ነው ፕራክቲስ አድርገው ለዛ እንዲደርሱ ነው የሚረዳቸው። እዛ ከገቡ በኋላ በራሳቸው ተማምነው እንዲወጡ ይረዳቸዋል። ስለዚህ ያንን አለማወቅ በኢምፖርታንስ ሜንቶርሽፕ አንዱ ችግር ነው ብዬ አስባለሁ። በራሳችሁ ተነሳሽነት እዚህ ያደርሳችሁታል። በርካታ ወጣቶችን ለመደገፍ እና ለማገዝ ችላቸዋል። እድሜው እንዲረዝም ውጤቱም ደግሞ የተበራከተ እንዲሆን በምን ሁኔታ ነው ትውልደ ኢትዮጵያውያንም፣ ኤርትራውያንም፣ ሌሎች ማህበረሰቦች እናንተን ሊያግዟቸው የሚችሉ አሁን እናም ፕሮፌት ለመሆን ፕሮሰስ ላይ ነን። ምክንያቱም ሰፋ አድርገን ስለሆነ የምናስበው እንዲቆም ስለማንፈልግ የተለያዩ ሰዎች የተለያዩ ቦታ ላይ ያሉ እኛን ሰፖርት ሊያደርጉን የሚችሉ በተለያየ እውቀት ያላቸው እንዲያግዙን እንፈልጋለን። ሌላው ወላጆችን እኛም እነሱም እንዴት ነው እኛም ዋክሾፕ ቸውን ለእነሱ በማዘጋጀት እነሱም ደግሞ በተለያየ እውቀት ካላቸው እኛን ይሄ ነገር ይረዳቸዋል የሚሉትን ምክንያቱም ወደፊት ብዙ ብዙ ፕላን አለ። ፈንድሬይዚንግ ለማዘጋጀት ፕላን አለን ለማስቀጠል ማለት ነው። ስለዚህ ይሄንን ነገር እኔ ያደርጋለሁ ለሚሉን ሰዎች በጣም ኦፕን ነን ለማውራት እንደዚህ እንደዚህ ምክንያቱም አንዳንዴ ዋን ቱ ዋን ስናቃቸውና ምን ማድረግ ትችላላችሁ ብለን ስናቅ እዚህ ጋር በዚህ ጋር ታግዙን የምንለው ነገር ይኖራል እና አሁን እንዴት ነው እያንዳንዱ ሊስት ለማድረግ ባንችልም፣ ግን ሄልፕ እንፈልጋለን። ማስቀጠል እንፈልጋለን። ብዙ ልጆችን መድረስ እንፈልጋለን። አሁን ዲኤምቪ ውስጥ ቤዝድ ብንሆንም እዚህ ብራደር ነው ቨርቹዋል ስለሆነ የምናደርገው ከተለያየ ስቴት ያሉ ተማሪዎች፣ ከተለያየ ስቴት ያሉ ሜንቶሮች መሳተፍ የሚችሉበት ፕሮግራም ስለሆነ ለማስፋት ስለሆነ ሀሳባችን ወላጆችን ኮኦርዲኔት በማድረግ በፋይናንሽል ዙሪያ ለማድረግ እንዲያግዙን እንፈልጋለን። ወደ ኤሎን ልመለስና ከፍተኛ ትምህርት ከበቃሽ በኋላ ተመለሰች ደግሞ በአሁኑ ሰዓት ሌሎችን ለማገዝ እንቅስቃሴ ውስጥ እንደሆንሽ ሰምቻለሁ። እኔም ተመልሼ ከስራ ላሉ ልጆች የመንገድ አመላካችነቱን ስራ ቀጥላለው እንድት ያደረገች ምክንያቱ ምንድን ነው? ፋይዳውስ ምንድን ነው? ማድረጉ ትልቁ ነገር እዚህ ቦታ ለመድረሴ የራሴ ጥረት ብቻ አይደለም። በጣም ብዙ ሰው ነው በእኔ ትምህርት ኢንቨስት ያደረገው። ጅቅንትን እና እንደ ግዴታም ብዬ ነው የማስበው። ኢንቨስት የተደረገበት ሰው እንደዚህ ሪሶርስ የተሰጠው ሰው መልሶ መስጠት ለዛ ኮሚኒቲ ግዴታ ነው ብዬ አስባለሁ። የዛ ውጤት ስለሆንኩኝ በራሴ ብቻ እዚህ አልደርስም ነበረ እና ለሌላ ሰው በእኔ ባለፈበት እና አንዳንዴ ደግሞ ካለፍኩ በኋላ ወደኋላ ሳስባቸው አንዳንድ የምሰጣቸውን ምክር በዛም ቦታ ሁኚ ትልቅ ችግር የመሰለኝ ነገር ወይም እኔ አልደርስበትን ብዬ የማስበው ነገሮች ለካ አሁን ይህን ያህል ትልቅ አልነበሩ እና አንድ ነገር ብነግር ለአንድ ከኔ ከኋላ ላለ ሰው አንድ አድቫይስ ብሰጥ፣ ይህንን ሰጀስት ባደረግ ብዙ ጭንቀት ብዙ አላስፈላጊ ጉዞ ሴቭ የሚያደርጉ ይመስለኛል። አልፎ ላለ ሰው ወደኋላ ሲያስብና በአሁን ሰዓት ያው በምችለው መጠን ጊዜ እንደ ተማሪነት መጠን ጊዜ ብዙ ላይኖረኝ ይችላል። በማገኛቸው ጊዜ ሴም ይሆናል የሆነ አፕሊኬሽን መላክም ሊሆን ይችላል። በተቻለኝ መጠን እልካለሁ እና በጣም ደስ የሚለው የሚያበረታታውም ሌላ ሜንቶሮችን ማየት ነው። ለተማሪዎቻቸው ለመንቲያቸው ኢንቨስት የሚያደርጉትን ሰዓት ሳይ፣ ያም በጣም ኢንስፓይር ያደርገኛል። ይሄ አሁን የጀመራችሁት የእኛ ለእኛ ሜንቶርስ በትምህርት ዙሪያ የማማከሩ መንገድ የማሳየቱ መርሀ ግብር ደርሶ ማየት የምትፈልጉበት ደረጃ ምን እንደሆነ፣ አጠር አጠር እያደረጋችሁ ንገሩኝ። ሀሳባችን ወደፊት በጣም ብዙ ተማሪዎችን መርዳት አክሮስ ዩ ኤስ እና ስ ዲኤንቪ አመት እንዳለችው በመላው አሜሪካ በየመርዳት ነው ሀሳባችን። ከዛ በተረፈ ደግሞ ሃይስኩል ተማሪ ብቻ ያሉ ሳይሆን ሚድል ስኩል ሌቭልም ወርደን እነሱን የምረተን ወደ ሃይስኩል እንዴት ብዙ ሪሶርሶች አሉ፣ በጣም ብዙ ኦፖርቹኒቲ መውሰድ የሚችሉበት አጋጣሚ ስላሉ እንዴት እነሱን ተጠቅመው ሃይስኩልም ሲገቡ እንዴት ትራንዚሽኑን ስሞዘስፋስ እንዲሆንላቸው ነው ሀሳባችን። ከዛ ደግሞ ላይክ እንደ ኤሎን ኮሌጅ ከገቡ በኋላም ሀሳባችን እነሱንም ኬፕ አፕ አድርገን ከእነሱ ጋር እንዴት ትራንዚሽን እንዴት እንደሆነ ከኮሌጅ ኤክስፔሪንስ ተጠቅመን ከኛ ለእነሱም ሼር አድርገን እንዴት የኮሌጅ ሲስተሙን ናቪጌት አድርገው ኮሌጅ ከገቡ በኋላ አካዳሚ ዋስ በጣም ቻለንጅ ነው። ስፔ እንዲህ ደ ፕራይቬት ስኩልስ ከገቡ በኋላ ስለሚከብዳቸው እንዴት እዛ ገብተው ኦቨርካም ቻ የሚያጋጥሟቸውን እንዴት ኦቨርካም ማግ እንደሚችሉ የመረት ሀሳብ አለን። እኔ ትልቁ ምለው እኔ እናንተ በተገናኘበት መድረክ ላይ ያየሁት ትልቁ ጋፕ ከወላጆች ጋር ያለው ነገር ነው እና ወላጆችን ልጆቼ እንዴት ነው ረዳለው የሚለው ወይም ደግሞ እንዴት ጋይድ ማድረግ እችላለ የሚሉትን በጣም ጋፕ አለ። ስለዚህ ሌላ ኮላቦሬሽን ከወላጆች ጋር ለወላጆች ትሬኒንግ በመስጠት ሊሆን ይችላል። እነሱም ደግሞ ያሳለፉበትን ለሌሎች ሼር ለማድረግ እሱን ኮነክሽን መፍጠር እንፈልጋለን። ስለዚህ ቢያንስ ተማሪዎቹን ብቻ ሳይሆን አልፈን ደግሞ ወላጆች እንዴት ማድረግ እንችላለን፣ ዘጠነኛ ክፍል ተማሪ አለኝ ግን እንዴት ነው ጋይድ ማድረግ የምችለው የሚሉትን ብዙ ሰዎች አያውቁም። እና ፎር ኢች ግሬድ አማንም እንዳለው ከሚድል ስኩል ጀምረን ምን ማድረግ እንችላለን፣ ምን ማድረግ አለብን የሚለውን ወላጆቻቸውን ኢኩፕ ለማድረግ ምክንያቱም፣ ብዙ ጊዜ እውቀት ነው አይደለ? ከእውቀት ተነስተን ነው አንድን ነገር ስናቅ ለማድረግ ቀላል ይሆንልናል። ከእኛም ስህተት በመማር እኛም ያሳለፍንበትን ሼር በማድረግ ከወላጆች ጋር ያለን ኮላቦሬሽን በደንብ አጥብቀን መስራት እንፈልጋለን። በጣም አመሰግናለሁ። አማንኤል አመንቲና፣ ኤሎን እኛ ለእኛ የተሰኘውን ትውልድ ኢትዮጵያንና ኤርትራውያን ተማሪዎችን ለከፍተኛ ውጤት ለማብቃት በማማከር ዙሪያ ስለሚንቀሳቀሰው መርሃ ግብር ስለነገራችሁን ስላጋራችሁን ሀሳቡ ሁሉ በጣም አመስጋኝ ነኝ። መልካሙን ሁሉ ግጠማችሁ፣ በርቱ። መሰናዷችን ይቀጥላል። ጋቢና ቢ ነው እየተከታተላችሁ ያላችሁት። ደቡብ አፍሪካ የዴሞክራሲ ጎዳናን የያዘችበትን ሰላሳኛ ዓመት መታሰቢያው ሲሆን በሀገሪቱ በሚቀጥለው ግንቦት ወር ጠቅላላ ምርጫም ይካሄዳል። የዘንድሮ ምርጫ ካለፉት ምርጫዎች የበለጠ ፉክክር የሚታይበት እንደሆነም ተንታኞች ከወዲሁ ተንብየዋል። ቆንጅታየ የአሜሪካ ድምጽ ዘጋቢዎች ያሰናዱት እንደሚከተለው ታቀርበዋለች። ይህ አመት ለደቡብ አፍሪካ ትልቅ አመት ነው። የዲሞክራሲ ጎዳና የተያያዘችበት ሰላሳኛ አመት መታሰቢያ በመሆኑ ብቻ ሳይሆን ምርጫ የሚካሄድበት አመትም በመሆኑ ነው። አጠቃላይ ምርጫው እንደ አውሮፓውያን የዘመን አቆጣጠር ግንቦት ሀያ ዘጠኝ ቀን ይካሄዳል። ታዛቢዎች እጅግ ብርቱ ፉክክር የሚካሄድበት ምርጫ እንደሆነ ተንብየዋል። ፓሌሳ ሙሳ እንደ አውሮፓውያን የዘመን አቆጣጠር በ1976 የ12 ዓመት ታዳጊ ሳሉ በወቅቱ የሴቶች ወህኒ ቤት በነበረው በዚህ ስፍራ ታስረው ነበር። የታሰሩት በጸረ አፓርታይድ ትግል ባደረጉት ተሳትፎ እንደሆነ ያስታውሳሉ። ዊኒ ማንዴላ መኖሪያ ቤት አግኝተውኝ አስራው አመጡኝ። አገሬን ለመጠበቅ ኤኬ 47 መትረየስ መተኮስ እየተለማመድኩ ነበር። በ1994 ኔልሰን ማንዴላ የሀገሪቱ የመጀመሪያ ጥቁር ፕሬዚደንት ሆነው ሲመረጡ እንዴት እንደፈነደቁ ፓሌሳ ሙሳ ያስታውሳሉ። ከሰላሳ ዓመታት በኋላ ዛሬ ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ውስጥ የሚያዩት ሙስና እጅግ በጣም እንዳሳዘናቸው ፓሌሳ ይናገራሉ። የሀገራችን ነገር አይገባኝም። ገንዘብ መብላት ብቻ ሆኗል። ፓርላማ ላስገባቸው ህዝብ አያስቡም። ረስተውናል። ፓሌሳ ታስረውበት የነበረው አደገኛ ውህኒ ቤት ዛሬ ቤተ መዘክር ነው። የህገ መንግስታዊ ፍርድ ቤቱም መቀመጫ ነው። በየዓመቱ በዚህ ቦታ የሰብአዊ መብት በዓል ይከበርበታል። አብዛኞቹ የዘንድሮ በዓል ታዳሚዎች ታዲያ ነጻው ትውልድ ተብለው የሚጠሩት ናቸው። በአፓርታይዱ ዘመን አልነበሩምና። ደቡብ አፍሪካ በመጪው ግንቦት ወር ምርጫ ታካሂዳለች። ተንታኞች በዚህ ምርጫ የወጣቶች ድምጽ ወጥተው ድምጽ የሚሰጡ ከሆነ ለውጥ ሊያመጣ እንደሚችል እየተናገሩ ነው። ቴሳ ዶምስ ሪቮኒያ ሰርክል የተባለ አዲስ የምርምር ተቋም ዳይሬክተር ናቸው። ግ ወጣቶች ብቻ እንኳን ቢወጡ ከ35 ዓመት በታች የሆኑት ብቻ እንኳን ቢወጡ 14 ሚሊዮን መራጭ ወጣ ማለት ነው። ስለዚህ ወጣቶች በዚህ ምርጫ ወጥተው ድምጻቸውን ከሰጡ ይችን ሀገር ሊለውጧት ይችላሉ። እውነቴን ነው፣ ይችላሉ። የ30 ዓመቱ ኡናቲ ዚሊኒ ለወጣት መራጮች የተሰናዳ ስልጠና እየተከታተለ ነው። ከደቡብ አፍሪካ ወጣቶች 65 ከመቶ ስራ አጦች ሲሆኑ፣ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የአፍሪካ ብሔራዊ ኮንግረስ በዚህ ምርጫ ለመጀመሪያ ጊዜ በምክር ቤት አብላጫ መቀመጫ የሚያገኝ አይመስልም። የዕለቱ መሰናዶ እዚህ ላይ የተጠናቀቀ። ኤደን ገረመው መሰናዶን በመምራት ንጉሱ ታምሬ ስርጭቱን በማቀናበር አብረናችሁ ነበርን ከመላ አሜሪካ ድምፅ ባለሙያዎች ጋር ምስጠን ፍተለን ደናደሩ